ባለፈው ዓመት ሰባ አራት ሚሊዮን የሚሆኑ አፍሪካውያን ጉቦ መስጠታቸውን እንደሚገልጹና አብዛኞቹ አፍሪካውያን ሙስና እየተባባሰ ይሄዷል እንደሚሉም ትራንስፓረንሲ ኢንተርናሽናል የሚባለው ጸረ ሙስና ቡድን ዛሬ ባወጣው ሪፖርት አስታወቀም። ጥናቱን ያካሄዱት ሰዎች ከሰሃራ በስተደቡብ ባሉት የአፍሪካ ሀገሮች ሙስናን በሚመለከት ያላቸውን ተሞክሮና እምነት ለማወቅ 43 ሺህ የሚሆኑ ሰዎችን እንዳነጋገሩ ተገልጿል። 58 ከመቶ የሚሆኑት ባለፉት 12 ወራት ውስጥ በሀገሮቻቸው ሙስና እንደተባባሰ ገልጸዋል። በርካታ የአፍሪካ ፕሬዚደንቶች ቃል በገቡት መሰረት ሙስና እንዲቀንስ ወይም እንዲጠፋ ዘመቻ ያካሄዱ ቢሆንም ችግሩ በመላ አህጉሪቱ እንደቀጠለ ነው እየተባለ ነው። ጥናት በተደረገባቸው 18 ሀገሮች ውስጥ ያሉት አብዛኞቹ ሰዎች ሙስናን በመታገል በኩል በተለይም ፖሊሲንና ፍርድ ቤቶች ፖሊስንና ፍርድ ቤቶችን በመሳሰሉት አገልግሎቶች መንግስታቱ አልበረቱም ይላሉ።